የመናኝ ጉዞ ምዕራፍ 13 በመንፈሳዊ እውቀት ማደጉ ክርስቲያን ከደንዴ ጋር በመነጋገሩ የልብ ሁኔታን ስገልጥ ከዚህም በኋላ በህልሜ ባለተስፋ ተስፋ ወደ ኋላው ሲመለከት አየሁ ባስተዋላቸው የተዉትንም ደንዴን ከሩቅ ስከተላቸው አየሁ ክርስቲያንንም አለው ያ ጎረምሳ በመንገዱ ከኛ ምን ያህል ርቆ እንደቀረ ተመልከት። ክርስቲያን፣ አሁን አየዋለሁ። ባልንጀራነታችን ደስ አላሰኘው። ባለ ተስፋ፣ እንደሚመስለኝ ግን ከእኛ ጋር ብሄድ ኖሮ ባልተጎዳም ነበር። ክርስቲያን፣ እውነት ነገር ግን እርሱ የሚያስበው ሌላ ነው። ባለ ተስፋ እኔም ደግሞ ይመስለኛል። የሆነ ሆኖን ቆየው እንዲሁም እንዲሁም አደረጉ። ክርስቲያን ና እንጂ ጎበዙ፣ ለምን ወደ ኋላ ትቀራለ? አለው። ደንዴ ከጠባይ ጋር የሚስማማ ካልሆነ ከሰው ጋር ከመሄድ ይልቅ ብቻ አይን መሄድ እወዳለሁ። የዚያን ጊዜ ክርስቲያን ባለ ተስፋን በሽክሽክታ በሹክሹክታ ባልንጀራነታችንን እንዳይፈልግ አላሉህም? እኔ ግን የሆነ ሆኖ እንቅረበውና በዚህ ጭር ባለው ስፍራ ጊዜውን በጨዋታ እናሳልፍ አለው። ከዚያም በኋላ ዘወራልና እ እንዴት ነህ ነገር እስፋ አንተና በእግዚአብሔር መካከል እንዴት ነው አለው። ደንዴ፦ ደና ነው ይመስለኛል። መቼም በመንገዴ ሁሉ የሚያጽናኑ መልካም ሀሳቦች ይመጡልኛል። ምሳሌ 28 26 ክርስቲያን፦ እነዚህ መልካም ሀሳቦች ምን አይነት እንደሆኑ ስቴ ንገረ ደንዴ ስለ እግዚአብሔርና ስለ ሰማይ አስባለሁ። ክርስቲያን ይህንንስ ሰይጣናትና የተኮነኑትም ያደርጉታል። ደንዴ እኔ ግን በናፍቆት አስባቸዋለሁ። ክርስቲያን ይህንም ደግሞ ወደ ሰማይ የማይገቡትስ እንኳ ያደርጉታል። ታካቹ ይመኛል፣ ግን አንዳች አያገኝም። ምሳሌ አስራ ሶስት አራት ደንዴ እኔ ግን እነሱን አስባለሁ። ሁሉንም ነገር እነሱ ብዬ ተው። ክርስቲያን በዚህ ነገር እጠራጠራለሁ። ሁሉንም ለመተው ጭንቅ ነገር ነውና ለብዙዎችም አስተዋዮች ከሚመስላቸው ይልቅ የጨነቀ ነው። ነገር ግን ስለ እግዚአብሔርና ስለ ሰማይ ሁሉን እንድተው በምን ታውቃለህ? ደንዴ ልቤ ይነግረኛል። ክርስቲያን ጠቢቡ በልቡ የምታመን ደንቆሮ ነው ይላል። ምሳሌ 28 26 ደንዴ ይህ ስለ ክፉ ልብ ይናገራል። የእኔ ልብ ግን መልካም ነው። ክርስቲያን ይህን እንዴት ልታረጋግጥ ትችላለህ? ደንዴ ልቤ በሰማይ ተስፋ እንዳለኝ ያጽናናኛል። ክርስቲያን ይህ ሲያታልል ይሆናል። የሰው ልብ ተስፋ ሊያደርግበት በማይገባው ነገር ተስፋ በማድረግ ሊያጽናና ይችላልና። ደንዴ ልብህና አካሄድህ ግን በአንድነት ይስማማሉ፣ ስለዚህ ተስፋዬ በደህና ተመስርቷል። ክርስቲያን ልብህና አካሄድህ እንደሚስማሙ ማን ነገረ? ደንዴ ልቤ ይነግረኛል። ክርስቲያን ልብ ይህንን እና ይነግርሃለን? ይህስ ሌባን ሌባ ብሉት ሌባ እንደሆኑ ባልንጀራ ይመስክር እንደምል ነው። ስለዚህ ነገር እግዚአብሔር ቃል ካልመሰከረ እንዲሁ ሌሎች ሁሉ ከንቱ ናቸው። ደንዴ ያ መልካም ሐሳብ ያለው ልቡ መልካም አይደለምን? ከእግዚአብሔር ትእዛዝ ጋርስ የሚስማማ ኑሮ መልካም አይደለምን? ክርስቲያን እንዴታ መልካም ሀሳብ ያለው ልብ መልካም ልብ ነው። ከእግዚአብሔርም ትእዛዝ ጋር የሚስማማ ኑሮ በእውነት መልካም ነው። ነገር ግን አሉኝ ማለት አንድ ነገር ነው። በእርግጥ ብኖርሁ ግን ሌላ ነገር ነው። ደንዴ እንግዲያውስ ከእግዚአብሔር ትእዛዛት ጋር የሚስማማ ኑሮና መልካም ሀሳብ እንዴት እንደሆነ ንገረኝ። ክርስቲያን ልዩ ልዩ የሆኑ መልካም ሀሳቦች ስለ ራሳችን፣ ስለ እግዚአብሔርና ስለ ክርስቶስ ደግሞም ስለሌላ ነገር የምናስባቸው አሉ። ደንዴ ስለ ራሳችን የምናስባቸው በጎ ሀሳቦች እነማን ናቸው? ክርስቲያን ከእግዚአብሔር ቃል ጋር የሚስማሙ ናቸው። ደንዴ የራሳችን ሀሳብ በምን ጊዜ ከእግዚአብሔር ቃል ጋር ይስማማሉ? ክርስቲያን የእግዚአብሔር ቃል እንደሚፈርድብን እኛ በራሳችን ላይ ስንፈርድ ነው። ይህንንና ሀሳቤን ለመግለጥ የእግዚአብሔር ቃል ሰው በተፈጥሮ ጻድቅ የለም መልካምም የሚያደርግም አንድ ስንኳ፣ ደግሞም የሰው የልቡ ሀሳብና መመኘት ፈጽሞ በክፋት የተሞላ ነው ይላል። ሮሜ ሶስት አስር እስከ አስራ ሁለት ዘፍጥረት ስድስት አምስት ስምንት ሀያ አንድ አሁንም ስለ ራሳችን እንድህ ብናስብና ብንታመንበት የዛን ጊዜ ሀሳባችን ከእግዚአብሔር ቃል ጋር ስለሚስማማ መልካም ሀሳብ ይባላል። ደንዴ ልቤ ይህንን ያህል ክፋት እንደሚኖርበት ከቶ አላምንም። ክርስቲያን ስለዚህ በሕይወትህ ዘመን ሁሉ ስለ ራስህ አንድ መልካም ሀሳብ ከቶ አላሰብህም? ግን ተወኝ ልጨምር። ቃሉ በልባችን እንዲሁም በመንገዳችን ይፈርዳል። ሀሳባችንም ቃሉ በልባችንና በመንገዳችን ከሚሰጠው ፍርድ ጋር ሲስማማ፣ ያን ጊዜ ከሁሉ ጋር ከቃሉ ጋር ከመስማማታቸው የተነሳ ልባችን መንገዳችንም መልካሞች ይሆናሉ። ደንዴ አሳብህን አብልጠ ግለጥ። ክርስቲያን ደግ የሰዎች መንገድ ጠማማና ክፉ እንጂ መልካም እንዳልሆነ የእግዚአብሔር ቃል ያስረዳል። ከጠባያቸው የተነሳ በመልካሙ መንገድ አይኖሩ አያውቁትምም። መዝሙር መቶ ሀያ አምስት አምስት ምሳሌ ሁለት አስራ አምስት ሮሜ ሶስት አስራ ሁለት ሰው ስለ መንገዱ በልቡ በዚሁ አኳኋን በተሰበረ ልብ ደህና አድርጎ ቢያስብና ብፍርድ የዚያን ጊዜ ሀሳቡ ከእግዚአብሔር ቃል ፍርድ ጋር ተስማምቷል እና ስለ መንገዱ መልካም ሀሳብ አለው። ደንዴ ስለ እግዚአብሔር የምናስባቸው መልካም ሀሳቦች እነማን ናቸው? ክርስቲያን እኔ ስለ ራሳችን እንዳሉት እንደዚሁ ስለ እግዚአብሔር የምናስበው ከቃሉ ጋር ስስማማ ማለት ነው። ስለ ባህሪዩ እና ስለ ጥባዩ ቃሉ እንደሚያስተምረን ስናምን አሳባችን መልካም ነው። ይህንን አሁን በሰፊው ሊገልጠው አልችልም። ነገር ግን እግዚአብሔር ስለኛ በሚያስበው ነገር ብናገር እንደዚሁ ነው። እኛ ራሳችንን ከምናውቀው ይልቅ እሱ ያውቀናል። እኛ በራሳችን ለምን ኃጢአት እንዳለ ሳናይ እርሱ ያይብናል። እሱ የውስጡና ሐሳባችንን ልባችንን ከጥልቀቱ ጋር ያውቃል። ሁልጊዜም ባይኑ ፊት የተገለጠ ነው። በመጨረሻም የራሳችን ጽድቅ ስለሚገማው በምግባራችን ታምነን በፊቱ ብንቆም አይታገሰንም ብለን ብናስብ ስለ እግዚአብሔር የቀና ሀሳብ አለን። እንዳንዴ እኔ እንዲሁ ደንቆሮ እንደሆንሁ እግዚአብሔር ከእኔ ይልቅ ሊያይ እንደሚችል የማሰብ ወይም በበጎ ስራዬ በመመካት ወደ እግዚአብሔር እቀርብ ዘንድ የሚፈልግ ይመስልሃልን? ክርስቲያን አሀ፣ ታዲያ በዚህ ነገር ምን ታስባለህ? ደንዴ በአጭር ቃል ለመጽደቅ በክርስቶስ ማመን እንደሚገባኝ አስባለሁ። ክርስቲያን እንዴት ክርስቶስ እንደሚያስፈልግ ሳትረዳ በእርሱ ማመን እንደሚገባ እንዴት ታስባለህ? አንተ የወረሰውን ወይም በየእለቱ የምትሰራውን ኃጢአት አታስተውልም። ስለ ራሴና ስለ ምግባርህ ከፍ ያለ ሀሳብ ስላለ በእግዚአብሔር ፊት ለመቆም የክርስቶስ ጽድቅ እንደሚያስፈልግህ ከቶ እንዳልተረዳህ ግልጽ ነው። እንግዲህ እንዴት በክርስቶስ አምናለሁ ትላለህ? ደንዴ የሆነ ሆኖ እንደሚገባ እንደሚገባኝ አምናለሁ። ክርስቲያን እንዴት ታምናለህ? ደንዴ ክርስቶስ ስለ ኃጢአተኞች እንደ ሞታ አምናለሁ። ሕጉንም በመታዘዜ በጸጋው እንድ ስለሚቀበለኝ ከመርገም ድጄ ድኜ በእግዚአብሔር ፊት እንደሚጸድቅ አምናለሁ። ክርስቶስ ከትሩፋቱ የተነሳ የአምልኮ ወይን ሥራ በአባቱ ዘንድ የተቀበለ ስለሚያደርገው እጸድቅ አለሁ። ክርስቲያን እስቲ ላስታውቅህ፣ ሃይማኖትህ መልስ ልሰጥህ እስቲ ላስታወቀው ሃይማኖት መልስ ልስጥ። አንደኛ የያዘው ሃይማኖት አስደናቂ ሃይማኖት ነው። ስለምን ይህ ሃይማኖት በእግዚአብሔር ቃል ተጽፎ አይገኝም። ሁለተኛ በሐሰተኛ ሃይማኖት ታምናለህ። በክርስቶስ በተዘገኘው ጽድቅ ረገድ የራስን ጽድቅ ታቆማለህና። ሶስተኛ። እንደ ሃይማኖትህ ክርስቶስ የምግባርህ እንጂ የራስህ አጽዳቂ አይደለም። ደግሞም ስለ ምግባርህ ብሎ ራስህን ያጸድቃል። ይህ ግን ስህተት ነው። አራተኛ፣ ስለዚህ ሃይማኖትህ ሁሉን በሚችል በእግዚአብሔር ቀን ከፍርድ በታች የምጥልህ አሳች ነው። ነፍስህ በኦሪት የጠፋች መሆኗን ከተረዳች በኋላ የምትጸድቀው እውነተኛ ሃይማኖት ወደ ክርስቶስ ጽድቅ እንድትጠጋ ትገፋታለች። ክርስቶስ ለሕግ በመታዘዙ መከራንም በመቀበሉ እኛ ልናደርገው ይገባን የነበረውን ነገር ይፈጽምልናል። የክርስቶስ ጽድቅ ማለት ይህ ነው እንጂ ያንተን መታዘዝ በእግዚአብሔር ዘንድ የተቀበለ እንደሆነ የክርስቶስ የጸጋው ስራ አይደለም እላለሁ። እውነተኛ ሃይማኖት ይችን ጽድቅ ትቀበላለች። ነፍስም በዚች የጽድቅ ልብስ ተጎናጽፋ፣ በዚያውም በንጽህና ያለ ነብር ወደ እግዚአብሔር በቀረበች ጊዜ የተቀበለች ከኩነኔም ፈጽሞ ፈጽማ አርነት የወጣች ትሆናለች። ደንዴ፣ እንዴት ክርስቶስ ያለኛ በራሱ ባደረገው እንድንታመን ትወዳለህ? እንዲህ ያለ ስህተት የምኞታችንን ልጓም የለቀውና እንደ ሐሳባችን እንድኖር ይፈቅድልናል። በክርስቶስ በግል ጽድቁ ከሁሉ የምንጸድቅ ከሆነን በዚያው ብቻ ለማመን ካስፈለገ እንዴት እንደምንኖር ምን ያስጠይቃል? ክርስቲያን ስምህ ደንዴ ነው። እንደ ስምህም አንተ እንድሁነ። ይህ መልስህ የነገሬን እውነት ያሳያል። የምትጸድቀውን ጽድቅ አታስተውልም። ደግሞ በዚሁ ጽድቅ አምንህ ነፍስን ከበረታው ከእግዚአብሔር ቁጣ ለማዳን አታውቅም። በክርስቶስ ጽድቅ የተመሰረተችው አዳኝ ሃይማኖት የምታመጣውን እውነተኛ ፍሬ አልተረዳህም። አንተ በስንፍናህ እንደሚመስልህ ሳይሆን ፍሬዋም በክርስቶስ ልብ ወደ እግዚአብሔር መሳብ፣ ደግሞም ስሙን፣ ቃሉን፣ መንገዱንና ሕዝቡን ማስወደድ ነው። ባለተስፋ ተስፋ፣ እስቲ ክርስቶስ ለሱ ከሰማይ ተገልጠለት እንደሆነ ጠይቀው። ደንዴ፣ እንዴት ነው አንተ ስለ ራዕዩ ትጠይቃለህን? አንተና ባልንጀሮች ስለዚህ ነገር የምትሉት ሁሉ ከተነካ ናላ የወጣ ይመስለኛል። ባለ ተስፋ መናውጃል ክርስቶስ በእግዚአብሔር ውስጥ ሆኖ ከስጋዊ ስሜት የተሰወረ እንደሆነ አልተረዳህምን? ደግሞ ስ እግዚአብሔር አብ ወልድን ካልገለጠለት በስተቀር ማንም ለደህንነቱ ሊያውቀው እንደማይችል አታውቅምን? ደንዴ ይህ የአንተ ሃይማኖት ነው እንጂ እኔ አይደለም። የሆነ ሆኖ ምንም እንኳ እንደ አንተ ራስ የሚያዞር ነገር ባይኖረኝ ሃይማኖቴ ከአንተ ሃይማኖት እንደማያንስ አልጠራጠርም። ክርስቲያን ደግሞ አንድ ቃል ጨምር ዘንድ ፍቀድልኝ። በዚህ ነገር በቀላል መናገር አገባህም፣ መልካሙ ጓደኛ እንዳለ እኔም በድፍረት እላለሁ፣ አብ ካልገለጠለት ማንም ሰው ኢየሱስ ክርስቶስን ሊያውቀው አይችልም። ማቴዎስ 11:27 በእውነተኛ መንገድ ክርስቶስን የተቀበለች ሃይማኖት በኃይሉ ታላቅነት እንድትፈጠርብን ያስፈልጋል። አንደኛ ቆሮንቶስ አስራ ሁለት ሶስት ኤፌሶን አንድ አስራ ሰባት እስከ አስራ ዘጠኝ አንተም ምስኪን እንደ ስለዚህ የሃይማኖት ሥራ አንዳች እንደማታውቅ አያለሁ። ንቃ እንግዲህ ድካምህን ወደ ጌታ ወደ ኢየሱስም ሽሽ፣ እንዲሁ በጽድቁ ከኩነኔ ትድናለህና። ምክንያቱም የእርሱ ጽድቅ የእግዚአብሔር ነው፣ እርሱ ራሱ እግዚአብሔር ነውና። ደንዴ እናንተ ትቸኩላላችሁ፣ ልከተላችሁም አልችልም። እኔ ጥቂት ወደ ኋላ እቆያለሁ። ና እናንተ ለፉ የዚያን ጊዜ እንዲህ አሉ፦ እንደገና ደግሞ ደንቆሮ ትሆናለህ፣ ደንዴ ሆይ እንደገና ትጣላለህ! ብርሃንና ጸጋን ጌታ ስወድ ልሰጥህ፣ ወደ ልብ ጨለማነት ሮጥህ። ጐበዝ ሆይ አሁን አስብ፣ ቆያት፣ ትፍራ፣ አይዞ፣ መርምር ቅንና ጥሩን ይዘህ እንዳለህ ዛሬ የሰማቸውን ቃላት ትረዳለህ። ያለዚያስ ለዘላለም በሐዘን ትኖራለህ ትሆናለህ። ከዚህም በኋላ ክርስቲያን ባልንጀራውን እንዲህ ስል ተናገረው። ወዳጄ ባለ ተስፋ ሆይ፣ ና እኔና አንተ እንደገና ብቻችንን መሄድ እንዳለብን ያለሁ